ፕሬዚዳንቱን ጨምሮ የተወሰኑ አመራሮችን ከኃላፊነት ዝቅ እንዲሉ መወሰናቸውን የኢዴፓ ብሔራዊ ምክር ቤት አባላት አስታውቀዋል። የፓርቲው ሊቀመንበር ስለመሆናቸው የምርጫው ቦርድ እውቅና እንዳላቸው የተናገሩት ዶክተር ጫን የከበደና ሌሎች የሥራ አስፈጻሚ ኮሚቴ አባላት በበኩላቸው በብሔራዊ ምክር ቤቱ የተካሄደ ስብሰባ ህገወጥ ነው ብለዋል። የምርጫ ቦርድ ትናንት የተካሄደው ስብሰባና የአመራር ምርጫ ቃለ ጉባኤ እንደደረሰው አረጋግጧል። በአጭር ጊዜ ውስጥ ምላሽ እንደሚሰጥም አስታውቋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኮልናል። አስራ አራተኛ አቶ ጌትዬ ትርፌ፣ አስራ አምስተኛ አቶ ጌትዬ አስፋው እነኛ አስራ አምስት የብሔራዊ ምክር ቤት አባላት ናቸው። በትናንትና እለት እየተካሄደው የኢዴፓ የብሔራዊ ምክር ቤት ስብሰባ እንደዚህ ስማቸው እየተጠራ ለመገናኛ ብዙኃን እንዲታዩ የተደረጉ አባላት የተሳተፉበት ነው። ስብሰባውን አስመልክተው መግለጫ የሰጡት የብሔራዊ ምክር ቤት አባላት እንዳሉት ምርጫ ቦርድ ተገቢ ያልሆኑ ምክንያቶች በማቅረብ ጥቅምት አስራ ሁለት ለተመረጠው አዲስ አመራር እውቅና አልሰጠም። እናም ቦርዱ ያቀረባቸው ምክንያቶች አሳማኝ ባይሆኑም የፓርቲው ምክር ቤት በደንቡ መሰረት የተጠራ ሌላ ስብሰባ ማካሄዱን ያመለከቱት ይህንን ስብሰባ የመሩት የፓርቲው መስራችና የብሔራዊ ምክር ቤት አባል እንደዚሁም የቀድሞ ፕሬዝዳንት አቶ ልደቱ አያሌው ለጋዜጠኞች እንዳብራሩት ስብሰባው የተካሄደው የምርጫ ቦርድን ቅሬታ በበጎነት ለማስተናገድ ጭምር ነው። እሳቸው እንዳሉት የምርጫ ቦርድ ያቀረባቸው ቅሬታዎች ሲጠቃለሉ የጥቅምቱ ምርጫ ሲካሄድ የተገኙት አባላት ቁጥር በቂ አይደለም የሚል ነው። እናም ከብሔራዊ የምክር ቤት አባላት አብዛኛዎቹ የተገኙበት ምርጫ ትናንት መካሄዱን ያስረዱት በዚህ ስብሰባ በተካሄደ የአመራር ምርጫም አስራ አራት ድምፅ ያገኙት አቶ አዳነ ታደሰ ፕሬዝዳንት፣ ተመሳሳይ ድምፅ ያገኙት ጽጌ ጥበቡ ደግሞ ምክትል ፕሬዝዳንት ሆነው መመረጣቸውንም ጠቅሰዋል። የፓርቲው ፕሬዝዳንት የነበሩት ዶክተር ጫኔ ከበደ እንደዚሁም የፓርቲው የስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዋሲሁን ተስፋዬ ደግሞ ከኃላፊነት ዝቅ ብለው እንዲሰሩ መወሰኑንም አመልክተዋል። በአጠቃላይም ስብሰባው ቦርዱ ላቀረባቸው ጥያቄዎች ምላሽ የሰጠ መሆኑን ነው አቶ ወልደቱ የተናገሩት። ምርጫ ቦርዱ ግን ከአብላጫው የምክር ቤት አባላት ይልቅ ለጥቂቶች እውቅና እየሰጠ ነው ሲሉ ተችተዋል። አሁን ባለንበት ችግር እንኳን ምልዓተ ጉባኤ ይዘን በሕጋዊ መንገድ እየሰራን ያለ ነው እኛ ነን ሕግን ስርዓትን አክብረ። ምርጫ ቦርዱ ይህን ፓርቲ በዚህ ረገድ የውስጥ አሰራሩን ሳይቀር እየመረመረ ለመተናኮል የሚያደርገው ሙከራ ጤናማ ነው ብለን አናምንም። ኦፍ ኮርስ ከኛ የጎደለ ነገር እስካለ ድረስ ማሟላት አለብን፣ ግዴታችን ነው። በዛም መንፈስ ነው ምርጫ ቦርድ በዚህ በኩል ያቀረብከው ትችት ወይም ቅሬታ ትክክል ነው፣ አንዳንዱንም የኛ ስህተት ነው፣ ይሄን ማድረግ ነበረብን። በጊዜ ኢንቴንሽኑን እንዲረዳው እንፈልጋለን፣ እያቀረብን ያለ ነው ለዚህ ነው። ስለዚህ በእኛ እምነት ዛሬ ያካሄድነው ስብሰባ ምርጫ ቦርዱ ያለውን ቅሬታ እና ትችት በበቂ ሁኔታ ይመልሳል ብለን እናምናለን። መባልም ያለበት ምላተ ጉባኤ እስካለ ድረስ እዚህ ውስጥ ስተትም ከሰራን ይሄ ይሄ ስተት ስለተሰራ ይሄ ታርሞ እንዲላክልን ነው መባል ያለበት እንጂ ከእኛ ውጭ ለሆኑ አራት ሰዎች እውቅና ሰጥቶ ለዚህ ፓርቲ እውቅና መንሳት በየትኛውም መንገድ የሚያስከፍ ነገር አይደለም። እንዴ መጀመሪያ እኮ እነዚህ ሰዎች ነበር መጠየቅ ያለ፣ ስንት ናችሁ? ቢሮ አላችሁ ወይ? ማህተሙ በእጃችሁ ነው ወይ? እንዴ በአሁኑ ሰዓት የመረጣችሁ ማዕከላዊ ምክር ቤት እውቅና ሰጥቷቸዋል። እነዚህ ሰዎች የመረጣቸው እኛንም የመረጠ ሌሎችንም ስራ አስፈጻሚ የመረጣቸው ይሄ ምክር ቤት ነው ከስልጣን ማውረድ የሚችለው ይሄ ምክር ቤት ነው። ደንባችን ከሌሎች ፓርቲዎች የተለየ ነው። ስራ አስፈጻሚን የሚመርጠው፣ ፕሬዝዳንትን የሚመርጠው፣ ምክትል ፕሬዚዳንትን የሚመርጠው በእኛ ፓርቲ አሰራር ጠቅላላ ጉባኤ አይደለም፣ ብሔራዊ ምክር ቤት ነው። እዚህ የተሰበሰበው አካል የመረጣቸው ሲፈልግ ያወርዳቸዋል። ደንባችን ግልጽ ነው በዚህ ረገድ። ይሄን ምርጫ ቦርድ እንዲያው አድርገናል። በምን ምክንያት ነው አራት ሰዎች ከዚህ ከማጆሪቲ ኃይል በተለየ መንገድ እውቅና ተሰጥቷቸው የሚቀጥሉት? የመረጣቸውን አካል አናቅም ብለው የሚቀጥሉበት ምንም መንገድ የለም። ካስፈለገ መባል ያለበት ሂዱና የውስጥ ችግራችሁን አብራችሁ ፍቱ። አራት ሰው ሆናችሁ ግን አልሰጣችሁ አልችልም ነው። እኛም ደግሞ የምንሰራው ነገር ስህተት ካለ ማጆሪቲ ናችሁ አውቃችኋለሁ፣ ግን በአሰራር ሂደት ይሄን ይሄን ስህተት አይቻለሁ አርሙ ነው መባል ያለበት። አሁን ግን እየተባለ ያለው እንደዛ አይደለም። አናቃችሁም ነው እየተባለ ያለው። ስለዚህ በእኛ እምነት ምርጫ ቦርዱን ምክንያት የሚያሳጣ ውሳኔ ተወስኗል ብለን እናምናለን። ከዚህ በኋላ ምን እንደሚል አናቅም፣ እንሰማለን። ያን አይተን ደግሞ መስጠት የሚገባን ውሳኔ እንቀጥላለን። ይሄኛው ስብሰባ የተጠራው በፓርቲው ህገ ደንብ መሰረት ከአንድ ሶስተኛ በላይ የምክር ቤቱ አባላት ባቀረቡት ጥያቄ መሆኑንም የፓርቲው ፕሬዝዳንት ሆነው እንደተመረጡ የተገለጸው አቶ አዳነ ታደሰ አብራርተዋል። አንቀጽ 22 ነጥብ 1 ላይ እንደተጠቀሰው የብሔራዊ ምክር ቤቱ መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚው ኮሚቴ ሲወስን ወይም ከምክር ቤቱ አባሎች አንድ ሶስተኛዎቹ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል። በዚህ መንገድ ይሄ የተደረገው ለምንድን ነው? ለምሳሌ ስራ አስፈጻሚው ከማዕከላዊ ምክር ቤቱ የተለየ ሀሳብ ይዞ ስብሰባ እንዳይጠራ ቢፈልግ ምክር ቤቱ ጥቅሙን ማስጠበቅ ስላለበት ነው። በፔቲሽን ስብሰባ መጥራት እንዲፈቀድ የተደረገ። ስለዚህ የዚህ ፓርቲ ሊቀመንበር የሆነ ወይም ስራ አስፈጻሚ የሆነ አካል ስብሰባ አልጠራም ብሎ የብሔራዊ ምክር ቤቱን እንቅስቃሴ ማገድ አይችልም። ብሔራዊ ምክር ቤቱ አንድ ሶስተኛ ፔቲሽን አስፈርሞ መጥራት ይችላል። ስለዚህ በዛ አንቀጽ መሰረት እየተካሄደ ነው። የፓርቲው ህጋዊ አመራር ስለመሆናቸው የምርጫ ቦርድ እውቅና እንዳላቸው የተናገሩት ዶክተር ጫኔ ከበደ ና ሌሎች የስራ አስፈጻሚ ኮሚቴ አባላት በተናጠል በሰጡት መግለጫ የብሔራዊ ምክር ቤቱን ስብሰባ እንደማያውቁት ነው የገለጹት። የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ዋሲውን ተስፋዬ ይህንኑን ያንጸባረቁት የፓርቲው ደንብ አንቀጽ አስራ ሁለት አራት በግልጽ እንደሚያስቀምጠው የብሔራዊ ምክር ቤት ልዩ መደበኛ አስቸኳይ ስብሰባዎች በስራ አስፈጻሚ ይጠራል ይላል። ከዛ ውጪ ግለሰቦች ተሰብስበው የብሔራዊ ምክር ቤት የሚመስል ስብሰባ እናርግ ቢሉ ሕገ ወጥ ነው የሚሆነው። በአንድ ሶስተኛ ሰበሰብን አሉ አሁን ለምሳሌ ትላንት። ብሔራዊ ምክር ቤት የሚጠራባቸው ሶስት መንገዶች አሉ። በአንቀጽ ሀያ ሁለት አንድ አንደኛ የብሔራዊ ምክር ቤቱ መደበኛ ስብሰባ ሲደርስ በየአራት፣ ሁለተኛ ብሔራዊ ምክር ቤቱ ስራ አስፈጻሚ ሲጠራ ሶስተኛ ብሔራዊ ምክር ቤቱ በአንድ ሶስተኛ ፊርማ የብሔራዊ ምክር ቤት አባላት ፈርመው ብሔራዊ ምክር ቤት ይጠራልም ብለው ለስራ አስፈጻሚው ሲያቀርቡ ስራ አስፈጻሚው ቦታና ጊዜ ወስኖ ይጠራላቸዋል ይላል። ይሄ ደንቡ ላይ በግልጽ የተቀመጠ ነው። ላለፉት 18 ዓመታት የፓርቲ አባላት ነን ብለው ደንቡን ታቅፈው ያሉ ሰዎች ይህንን ደንብ ማክበርም ማስከበርም ካልቻሉ ምንም ልናደርግ አንችልም። አንቀጽ 12 አራት ብሔራዊ ምክር ቤቱ መደበኛ ስብሰባ፣ ልዩ እና አስቸኳይ ስብሰባዎችን ስራ አስፈጻሚ ኮሚቴ ይጠራል ይላል። የብሔራዊ ምክር ቤት አጠራር በተመለከተ የፓርቲውን ብሔራዊ ምክር ቤት ስብሰባ በተመለከተ አንቀጽ 22 የብሔራዊ ምክር ቤት መደበኛ ስብሰባ በአራት ወር አንድ ጊዜ ይሆናል። ሆኖም የስራ አስፈጻሚ ኮሚቴው ሲወስን ወይም ከምክር ቤተው አባላት አንድ ሶስተኛ ሲጠይቁ የምክር ቤቱ ልዩ ወይም አስቸኳይ ስብሰባ ሊጠራ ይችላል ይላል። ወረድ ብሎ አንቀጽ 22 ሁለት ሁለት ላይ የብሔራዊ ምክር ቤቱ ስብሰባ የስራ አስፈጻሚ ኮሚቴው በሚወስነው ቦታና ጊዜ ይካሄዳል። ይላል አላች ከዚህ ውጪ ሊጠራ የሚችል የብሄራዊ ምክር ቤት ስብሰባ ስራ አስፈጻሚው ሳያውቀው ሊጠራ የሚችል የብሄራዊ ምክር ቤት ስብሰባ በሂደፓ ውስጥ የለም ሊኖርም አይችልም። ወደፊት የፓርቲው ፕሬዝዳንት ዶክተር ጫኔ ከበደም የትናንቱ ስብሰባ ደንብ የተከተለ አይደለም ሲሉ አብራርተዋል። እነሱ ባሉት አብላጫው ድምጽ የእኛ ነው፣ ስለዚህ መሰብሰብ እንችላለን፣ በየትኛውም ጊዜ መሰብሰብ እንችላለን የሚለው መከራከሪያ ነጥባቸው ሊሆን አይገባም መሆን ያለበት እኛ ስራ አስፈጻሚ ቦታና ጊዜ አመቻችተን እንዲጠራ የምናደርገው እና የምንጠራው ብሔራዊ ምክር ቤት ነው ትክክለኛና ደንቡን የተከተለ ሊሆን የሚችለው። እንደዛ አደርገን በምንጠራው መድረክ ሁላችንንም የስራ አስፈጻሚ አባላት ደንቡን ተከትሎ አወርደናል ብለው ቢሉ የብዙሃን ድምፅ ከሆነ እንቀበለዋለን ምንም ጥርጥር የለውም። ነገር ግን ደንቡን ባለመከተላቸው ያንን ስራ አስፈጻሚ የተሰጠውን ስልጣን ወደ ጎን ትተው የወሰኑት በመሆኑ ነው እኛ ደንብ ይከበር እያልን እስካሁን ድረስ በሽምግልናም በተለያየ መንገድ የመጣንበት። አሁንም ደንቡ እስኪከበር ድረስ ትክክለኛው መስመር ላይ እስኪገቡ ድረስ የጠቅላላ ጉባኤ ውሳኔ እንዲቀበሉ እስከ ጠቅላላ ጉባኤው ድረስ ደንቡን የማስከበር ስራ እየሰራን ነው የምንሄደው፣ እንቀጥልበታለን። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ትናንት የተካሄደው የብሔራዊ ምክር ቤት ስብሰባ ቃለ ጉባኤና ውጤት እንደደረሰው አረጋግጧል። በስልክ ያነጋገርኳቸው የቦርዱ ቃል አቀባይ አቶ ተስፋ ለማባይ አብረሃ ይህንኑ ነው ያብራሩት። እንደተባለው የተካሄደውን ስብሰባ ወደ ቦርዱ ገብተዋል፣ ወደ ቦርዱ ጽሕፈት ቤት ገብተዋል። ስለዚህ ቃለ ጉባኤው ማለት ነው አዎ ቃለው ጉባኤው። ስለዚህ በህገ ደንባቸው መሰረት ያ ስብሰባ ተካሂደዋል ወይስ አልተካሄደም የሚለውን ነገር እንደገና በፖለቲካ ፓርቲዎች ምዝገባ አዋጅ ማለን ከዚህ አንጻር ቦርዱ ይመረምራል። ከመረመረ በኋላ ውሳኔውን ያሳውቃል ማለት ነው። በምን ያህል ጊዜ ነው? ብዙ ጊዜ እንደዚህ አይነት ውሳኔዎች የሚያሳውቀው ቦርዱ አቶ ተስፋለም የሚታወቅ ነገር ከሆነ እንዳደረግነው ነው ያው ከዚህ በፊት ከሦስት ሳምንት በፊት እንደዚህ ደብዳቤ አስገብተው ነበረ። ስለዚህ በዛ ጊዜ በአጭር ጊዜ ውስጥ ነው ውሳኔውን ያሳወቅ ናቸው። አሁንም ደግሞ ልክ እንደዛው በአጭር ጊዜ ውስጥ ውሳኔውን የምናሳውቅ ይሆናል ማለት ነው። የትናንትናው ብሔራዊ ምክር ቤት ስብሰባ የመሩት አቶ ልደቱ አያሌው ናቸው፣ የቀድሞ የፓርቲው ፕሬዚዳንትና መስራች። ምርጫ ቦርድ አብላጫው የምክር ቤቱ አባላት ያሉበትን ቡድን ትቶ ከጥቂቶች ጋር እየሰራ ነው። ሁኔታውን በትክክል አይደለም እየተመለከተ ያለው። ይሄን ስብሰባ የሚያካሄድ ነው፣ አስተያየታቸውን በበጎነት ለመመልከት ነው እንጂ ቀደም ሲልም በትክክል ነበር የተካሄደው፣ ቀደም ሲል የተካሄደው ስብሰባ ዋናና ምርጫ ማለታቸው ነው ብለዋል። ምንድን ነው የእርስዎ አስተያየት? የመጨረሻ አደርገዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ ስልሳ አንድ የፖለቲካ ፓርቲዎች አሉ። እነዚህ ስልሳ አንድ የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። ከዚህ አንጻር ያለፈው የነበረው ደብዳቤ ያው እንደሚታወቀው የብሔራዊ ምክር ቤቱ ሀያ አምስት አባላት ነው ያሉት የኢዴፓ ብሔራዊ ምክር ቤት እነዛ በቃለ ጉባኤ ተደግፎ የመጣ አስራ አራት የምክር ቤት አባላት እንዳሉ የሚል ነበረ። ከአስራ አራቱ አንደኛው የኦዲትና ኢንስፔክሽን ኮሚቴ አባል ነው። አንደኛው ደግሞ ከዚህ በፊት ኢዴፓ ለብሔራዊ ምርጫ ቦርድ ያስገባው የብሔራዊ ምክር ቤት አባላት ስም ዝርዝር ስሙ የለም፣ አልተጠቀሰም። ስለዚህ ቦርዱ ምንድን ነው ያደረገው? ያው ህጉ ምንድን ነው የሚለው? ማንኛውም ፖለቲካ ፓርቲ የአመራር ለውጥ ሲያደርግ ለቦርዱ ወዲያውን ማስታወቅ አለበት ነው የሚለው። ስለዚህ መቀየራቸው አይደለም እኛ ትክክል አይደለም ያለው ቦርዱ አላወቀውም። ስለዚህ ቦርዱ የሚያውቀው ስለሆነ አስራ ሁለት የምክር ቤት አባላት ብቻ ነው የተሳተፉት። ከሀያ አምስቱ አስራ ሁለቱ ደግሞ ከተሳተፉ በህገ ደንባቸው በራሳቸው ህገ መንግስት ህገ ደንብ መሰረት ምልአተ ጉባኤ አልሟላም ማለት ነው። ስለዚህ ቦርዱ እውቅና አይሰጠውም የሚል ነው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን በህገደንባቸው መሰረት ና በፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ከተካሄደ ፖለቲካ ፓርቲዎቻችን በህገደንባቸው እንዲሄዱ ና በዛም ልክ ነው እኛም መልስ የምንሰጠው ና ይሄ አድልዎ ምን የሚባለውን ነገር አይ ቲንክ ትክክለኛ ነው ብዬ አላስብም። በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል የተፈጠረው ውዝግብ ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለውን ድርድር መነሻ ያደረገ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ